Okay. سبوكيس بس ኢየሱስ ክርስቶስ በዮሐንስ እጅ ለመጠመቅ ወደ ባህረ ዮርዳኖስ የወረደበትን ዕለት ለማሰብ በየዓመቱ በኦርቶዶክስ ተዋሕዶ አማኞች የሚከበረው የጥምቀት በዓል በአውስትራሊያ ሜልበርን የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በድምቀት አከበሩት። የጥምቀት ዋዜማ የከተራ በዓል ዕለት አራት አብያተ ክርስቲያናት ለሁለተኛ ጊዜ ታቦታቱን ከየደብራቸው አጅበው በመውጣት ጊዜያዊ ማረፊያቸው የሆነው ፉትስክሬ ፓርክ በአንድ ላይ ሆነው አዳራቸውን ያደረጉ ሲሆን በስፍራውም ላይ ሃይማኖታዊ ስነስርዓት ሲያከናውኑ አንግተዋል። የዚህ ዓመት ዝግጅት ለየት የሚያደርገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአውስትራሊያና ኒውዚላንድ ሀገረ ስብከት ለመጀመሪያ ጊዜ በአዘጋጅነት መካፈሉ ነው። በንጋታው እሁድ የጥምቀት ሃይማኖታዊ ስነ ስርዓት በድምቀት የተከናወነ ሲሆን ዲያቆናትና ቀሳውስት መቋሚያና ጽናጽን እንዲሁም ከበሮ ይዘው በነጫጭና በወርቅ ቀለማ ባሸበረቁ ጥፍ ድርብ አልባሳት አምረውና ተውበው የክርስቶስን የጥምቀት ታሪክ የሚያወሱ ወረብና መዝሙሮችን ጣም ባለው ዜማ ሲያቀርቡ እጅግ ማራኪ ነበር። እሁድ ዕለት የጥምቀት ዝግጅት ተጠናቆ ታቦታት ወደ የስፍራቸው በምእመናን ታጅበው ተመልሰዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአውስትራሊያና ኒውዚላንድ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ የባለ ጥምቀት መንፈሳዊ መልእክታቸውን ያስተላለፉ ሲሆን የምንኖርባት ሀገር አውስትራሊያ የገጠማትን ችግር በገንዘባችን ልናግዝ ይገባል የሚል መልእክት ያስተላለፉ ሲሆን ቡራኬና ቃለ ምዕዳን ሰጥተዋል። እግዚአብሔር በበረከቱ ስለጎበኘን፣ በምረቱ በቸርነቱ ስለጎበኘን አሁን ይህንን ሁሉ ምዕረት ስላደረገልን ይህንን ሀገርም አሁን ይቅር ስላለው በእውነት ተጠግነት እንደ ተጠግተንበት ብቻ ሳይሆን ተደስተንበት የሚኖር ሀገር ወደዚህ ሲመጣ ሁላችንም እውነት ለመናገር ከተባዋሽተን እዚህ ሀገር ለመግባት መንግስተ ሰማያት እንደመግባት ሁሉ ሁላችን ወደዚህ መጣ እና እዚህ ሀገር ደግሞ እንደዚህ ችግር ሲፈጠር በእውነት ልባችን ተሰብሮ ነበር። እግዚአብሔር አሁንም ይህንን ሀገር በምዕረት ይጎብኘው። ህዝቡንም ብርታቱን፣ ጽናቱን ይስጠው። ቤታቸው የፈረሰባቸው፣ የተቃጠለባቸው፣ ንብረታቸው የወደመባቸው፣ የቆሰሉ፣ የወደቁ በዚህ ይህን ሲያገለግሉ የሞቱ ሳያስቡት የሞቱትም ሁሉ እግዚአብሔር በመንግስተ ሰማያት ያሳርፋቸው። አሁን ደግሞ እኛ በዚህ በደስታ አለን። በሀገራችን በእውነት በአንዳንድ ቦታ ጥሩ ነገር ቢኖርም፣ በአንዳንድ ቦታ ደግሞ ብዙ ችግር አለን። ያንንም እግዚአብሔር በእውነት በምሕረቱ ይጎብኝልን። በሀገራችን አሁን ከነገ ጀምሮ በዓል ይከበራል። ህዝቡ ይወጣል፣ እልል ይላል። እግዚአብሔር የህዝቡን እልልታ፣ ዝማሬ፣ ሆታ፣ መዝሙር፣ ጸሎት፣ ቅዳሴ ይቀበልልን። ያንን ተቀብሎም ለሀገራችን ምሕረት፣ አንድነት፣ ቸርነት ያድርግልን። በዚህ የተሰበሰበውነውን እግዚአብሔር አምላካችን በምሕረቱ ይጎብኘን። ካህናት አገልግሎታቸውን ይቀበልላቸው። ታቦት ተሸክማችሁ ደክማችኋልና እግዚአብሔር በቅዱሳኑ በመላእክቱ ይንከባከባችሁ፣ በክንፉ ይደግፋችሁ፣ በምሕረቱ በቸርነቱ ይጎብኛችሁ። መዘምራን መዝሙራችሁን እግዚአብሔር ይቀበልላችሁ። የዘመራችሁት መዝሙር ከመላእክት መዝሙር ይሁንላችሁ። በምሕረቱ በቸርነቱ ይጎብኘን። አምላካችን እግዚአብሔር ምሕረት፣ ቸርነት፣ ይቅርታ ስለሆነልን እናመሰግናለን። ማዳንህም ስለተደረገልን፣ ምሕረትህም ስለተተረፈረፈልን እናመሰግናለን። እንደገና ደግሞ ቀሪውን ጊዜ እንድትባርክልን፣ እንድትቀድስልን፣ አገልግሎታችን ሁሉ እንድትባርከው ፈቃድህ ይሁንልን። ከበረከተ ድምቀትህ ረድኤት በረከት አካፍለን በዚያ በዮርዳኖስ። የምወደው ልጄ ይህ ነው ስሙት ያለው ድምጽህ ዛሬም፣ ድምጽህን አሰማን የምረ ድምጽህን በላያችን ላይ አሳድርብን። እምንናገረው እምንሰራው ነገር ሁሉ ካንተ ፈቃድ የተነሳ ይሁንልን። የቅዱሳን ረድኤት በረከት ከሁላችን ጋር ይሁንልን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። በዝግጅቱ ላይ በክብር እንግድነት የፓርላማ አባልና የመድበለ ባህላዊ ጉዳዮች ሚኒስቴርን በመወከል ክብርታኒ ገርድ የቪክቶሪያ ፖሊስ ዋና ኮሚሽንን በመወከል ኮማንደር ሞሪ ፍሬዛ፣ በቪክቶሪያ የመድበለ ባህላዊ ኮሚሽን ሊቀመንበር ኮሚሽነር ሲሳይ፣ በቪክቶሪያ አብያተ ክርስቲያናት ምክር ቤት ዋና ጸሐፊ ፕሮፌሰር ሮበርት ተገኝተው እንኳን አደረሳችሁ መልካም ምኞታቸውን የገለጹ ሲሆን ኢትዮጵያውያን ተሰባስበው የሚያከብሩት የጥምቀት በዓል የማይዳሰስ ባህላዊ ቅርስ ሆኖ በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት የዩኔስኮ መመዝገቡ እንዳስደሰታቸው ተናግረዋል። የዚህ ዓመት ጥምቀት ልዩ ነው። ታቦታት በጠቅላላ በአንድ ስፍራ ማረፋቸው ምዕመናኑ ሳይበታተኑ አንድ ቦታ ማክበራቸው በርካታ ሕዝብ እንዲመጣ ምክንያት ሆኗል የሚለው የሜልበርኑ ነዋሪ ስንታየው በቀለ፣ የቀሳውስቱ አለባበስ፣ የመዘምራን ዝማሬ፣ የምዕመናን አልባሳትና ውበትና ድምቀት የሚታየው ትዕይንት አገር ቤትን እንዲያስቡ ያደርጋል ሲል ስለ ባሉ ድምቀት ይናገራል። ከሲድኒ ጥምቀትን ለማክበር የመጣችው ቅድስት ከተራን ጥምቀትን በመጣ ቁጥር የሚሰማ ስሜት ከደስታ በላይ እንደሆነ ትገልጻለች። ለጥምቀት በዓል ልዩ ትውስታ አለኝ። ከልጅነቴ ጀምሮ አብሮኝ ያደገ ከዜማው ከከተራ በዓል ጀምሮ ታቦታት ወደ ጥምቀተ ባህር የሚያደርጉት ጉዞ ከወላጆቼና ካቻዎቼ ጋር ሳከብር ዳንስ፣ እስክስታና ዳንኪራው አሁንም ይታወሰኛል። ለጥምቀት ብዙ ትዝታ ስላለኝ ነው በዓልን ብዙ የተሰባስቦ የሚያከብሩት ሜልበርን ድረስ መጥቼ የማከብረው ስትል ትገልጻለች። ኤስቢኤስ ያነጋገራቸው የሃይማኖት አባቶችና ተሳታፊ ምዕመናን የነበረውን ስነስርዓት እንደሚከተለው ይገልጹታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለባህረ ጥምቀቱ ለብርሃነ ጥምቀቱ ያደረሰን አምላክ ክብር ምስጋና ለሲሆንልን። እኔ ስሜ መልአከ አርያም ቀሲስ ተስፋ መንግስቱ እባላለሁ የዚህ የታላቁ የሜልበርን ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን የጊዜ አጋጣሚ የታሪክ አጋጣሚ ሆኖ የቤተ ክርስቲያን አስተዳዳሪ ነኝ። አስተዳዳሪ እንኳን ማለት አልፈልግም፣ አገልጋይ ነኝ። ነገር ግን እግዚአብሔር በጊዜው ጊዜ ሰርቶ ጥምቀት ማለት ይኸው የምታዩት ሰውና መላእክት አብረው የዘመሩበት የምወደው ልጄ እሱን ስሙት የተባለበት እሱን የሰማንበት ቀን ኢትዮጵያን ያስመሰልንበት ቀን እግዚአብሔር ረድቶን ለሁሉም ነገር ባርኮን ሕዝባችን በአንድ ላይ ሆኖ ሲከበር ማየት ይሄ ከኢትዮጵያ በበለጠ ማለት ይሻላል። ኢትዮጵያ ራሷ በእግሯ መታ ከዚሁ ከምድረ አውስትራሊያ እግዚአብሔርን ስናከብር ይልቁንም ደመናውን አምጥቶልን ከዚያ እሳቱ በርዶልን በደመና ውስጥ የምወደው ልጅ እንዳለ ሁሉ በደመና ውስጥ ሆኖ የምወዳችሁ ልጆች ብሎ ዛሬ ይህን ትልቅ በዓል ህዝብ ለህዝብ ተገናኝቶ ያነበረ ለዘመናት ተለያይቶ የነበረ ህዝብ አሁን እነሆ ልባችን መሻት ተፈጽሞልን አንድነትን ያየንበት ሄዳ ደብዳቤያችን እንደተቀደደ ሁሉ በዮርዳኖስ ዛሬም የጥላቻ የመለያየት ደብዳቤያችን ተቀዶ በአንድ ላይ የዋልንበት ቀን ስለሆነ ይሄ ከደስታ በላይ ደስታ የሆነ ስለሆነ አባቶቻችን ሲመኙት የነበረው እነሱ ሳያዩት ደጋጎቹ ማየት ሲገባቸው እኛን በበዛው ምረቱ ጎብኝቶን ይህን ታላቅ በዓል አግኝተናል። ይሄው ያያችሁ ሁሉ ለዚህ በዓል ምስክሮች ናቸው። እኔም በድንገት ነው የተጠየቅኩት። ነገር ግን ከደስታዬ ብዛት የተነሳ ቋንቋ ይበዛብኛል። ግን አጠር ለማድረግ ይህን የመሰለ ውብ የሆነ ፍጹም ኢትዮጵያዊ ፍጹም ኦርቶዶክሳዊ ፍጹም ክርስቲያናዊ በመልኩ አክብረነዋል። ያያችሁ ሁሉ ምስክሮች ናችሁ። ደግመን ደጋግመን ከዚህም በላይ እንድናከብረው እግዚአብሔር መልካም ፈቃድ ይሆንልን አሚያ መጻ ጊዜ ኢየሱስ እንገሊላ ሀበ ዮርዳኖስ ሀቀመ ይጠመቅ በእደ ዮሐንስ፣ እንዳለ ሁሉ ወደኛ እኛ ሊባርክ የመጣው በመጣ ጊዜ አክብረንዋን ዘላለም እግዚአብሔር ኢትዮጵያን ይባርክልን። ለብርሃን ምቀቱ በሰላም ያደረሰን አምላክ አሁንም አብይ ጾምን ጽመን ጸሎታችን ሰምቶን የልባችን መሻት የኢትዮጵያ ሰላም በስሶልን። እግዚአብሔርን ሁል ጊዜ እያከበድን ለነበረን ጊዜ እግዚአብሔር የተመሰገነ ይሁን እግዚአብሔር ይስጥልን የኤስቢኤስ ሬዲዮንም ሁል ጊዜ ስለ ሀገራችን ስለ ቤተ ክርስቲያናችን ስለ ህዝባችን ትሰራላችሁና ይህ የምትሰሩትን ስራ በበለጠ እግዚአብሔር ስራችሁን ባርክላችሁ ለህዝባችሁ እንድታገለግሉ እግዚአብሔር ይባርክልን እግዚአብሔር ስራችሁን ባርክላችሁ አመሰግናለን ዶክተር ያሳው አባተ ባላለሁ። ዛሬ ጥምቀትን ለማክበር ነው እዚህ የተገኘሁት እና የዘንድሮ የ2020 ጥምቀት በዓል በጣም ደስ ይላል። እንግዲህ ከዚህ በፊትም ብዙ ጊዜ አክብረናል በፉት ስክራይ ፓርክ ልክ የሀገራችንን የጥምቀት በዓል አከባበር በሚመስል መንገድ፣ በተለይ በዚህ ዓመት ብዙ ቤተክርስቲያናት አንድ ላይ ሆነው በማክበራቸው በጣም ትልቅ በዓል ነው፣ ትልቅ ደስ ብሎኛል። አመሰግናለሁ። ዮናስ አበበ ባላለውኝ ያው፣ በዛሬው ጥምቀት በዓል ላይ ተካፋይ ነኝ። እጅግ በጣም ደስ የሚል በዓል ነው ያከበር ነው። በዘንድሮ ዓመት በተለይ ተለያይቶ የቆየ የነበረው አብያተ ክርስቲያናት በሙሉ በአንድ ላይ በአንድ ቦታ ላይ ሲያከብር ማየት የመሰለ የሚያስደስት ነገር የለም እና ህብረትና አንድነታችን እንዲሁም ሃይማኖታዊ በዓሉና ዝግጅቱ የሰው አለባበስ ምግቡ፣ አይነቱ ሁሉ ነገር የተዋጣለት በዓል ስለነበረ በጣም በጣም እጅግ በጣም ደስ የሚል ነበር ማለት እችላለሁ። እዚ ርስትልኝ ስሜ ሰለሞን አለማየሁ ይባላል። በኢትዮጵያ ኦርቶዶክስ ቤተክርስቲያን አባል ውስጠኛ ያለው ህዝብ መደን ያለ በሁሉ ቤተክርስቲያን ተሳተፋለሁ። ዛሬው በተለይ የምናከብረው የጥምቀትን ጌታቸው ኢየሱስ ክርስቶስን በዓልን ነው የምናከብረው። ሌላው ደስ የሚለው ምንድን ነው? ካለፉት አመታቶች እጅግ ደመቅና ከበር ብሎ የዋለ በዓል ነው። ሁሉም አብያተ ክርስቲያናት ሰብስቦ የሚገኙበት በዝማሬና በቅዳሴ ተውቦና ደስ ያለ እለተ ቀን ያሳለፍ ነው። ከየሴቱ የመጡበት አባቶች ትምህርትና ያስተማሩበት የተባረክንበት የተጠመቅበት ቀን ነው። እንደ ዛሬው ቀን በእውነት ነው አይቻለቅም። ይህ ለእኔ ትልቅ የደስታ ቀን ነው። አገሬን ያሳውሰኛል። አገሬን ያሳልፉበት ያደኩበትን የጥምቀትን ባህርን ያንቲ ውሳ ወደ ህሊና የሚያመጣው በተለይ በዚህ በእምነት ውስጥ ትልቁ በዓላችን ጥምቀት እንደመሆኑ መሰረት ህፃናቶች እስከ አዋቂ በአጠቃላይ አባቶች፣ እናቶች፣ መንኩሳት፣ ካህናት፣ ዲያቆናት ሁሉም በያሉበት እግዚአብሔርን ሲያመሰግኑ ሲያወድሱ ያ ውለው አድረዋል። ዛሬ እንግዲህ ታውቱን ምን ሸኝበት ቀን ነው። ባችን ትልቅ በዓል ነው። በኔ በኩል ይህ ቀን እንደኔ ትልቅ በዓል ነው። ስሜ መላከ ምህረት አባ ወልደ ጊዮርጊስ ባላለሁኝ። የሜልበርን ደብረገነት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ነኝ። የ2012 የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ በዓለ ጥምቀት በዘንድሮ ሁለት እግዚአብሔር ክብርና ምስጋና ለስም አጠራሩ ይድረሰው። በጣም ደስ በሚል ህዝበ ክርስቲያኑ በአንድነት የአራቱ አብያተ ክርስቲያናት አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የሰንበት ትምህርት ቤት ምዕመናን በሙሉ ቅዳሜ ዕለት ከሰዓት በፉድ ስክሬ ፓርክ በመውጣት በደመቀ ሁኔታ እጅግ ደስ በሚል ፍቅር የታየበት ጥላቻን የቀበርንበት እግዚአብሔርን ያነገስንበት በዓል ነበረ። ኢትዮጵያውያኖች በሙሉ በአንድነት በድልታ የዘመሩበት በዓሉ የፍቅር በዓል እንደመሆኑ መጠን ፍቅርን ያነገሱበት በዓል ነበር እና የሚቀጥለውም ዓመት ደግሞ እንደ አይነት በዓል እንድናከብር አምላካችን እግዚአብሔር እኛንም አገልጋዮችንም ተገልጋዮች የሚመናንም በአንድነት ጠብቁ አድርሰን። እግዚአብሔር ሀገራችንን ኢትዮጵያን ባርክ፣ ያለንበትን ሀገራችንን ይጠብቅልን። በዓሉን በሰላም እንድናከብር የረዳህን አምላካችን ክብርና ምስጋና ለርሱ ይሆን። ህዝባችንን በአንድነት በፍቅር ጠብቀህ የዛሬ አመት በሰላም አድርስልን። የሰላም አምላክ ከሁላችን ጋር ይሆን። መልካም ዘመን ይሆንላችሁ። እግዚአብሔር ስ ሰላም እባላለሁ። የመጣሁ ላይድ ነው። የታቦት ሲወጣ በዓሉን ለማክበር በጣም ቆንጆ ነበር። በጣም በጣም ደስ ይላል። ህዝቡም ታቦቹም በአሁኑ ሰዓት በጣም በጥሩ ሁኔታ ላይ ይገኛል። እግዚአብሔር የተመሰገነ ይሁን። አገራችንን ሰላም ያድርግልን። እግዚአብሔር ይስጠን ያለን ነፍስ ሁሉ ይባላል ነው ነው። ጥምቀትን በተመለከት ዘንድሮ በጣም ደስ ይላል። ጥሩ ጊዜ ነው። ጥሩ ጊዜ አሳልፈናል። የሚመጣው ነው አመት እንግዲህ በዚሁ ደስ በሚል ሁኔታ እንድናሳልፍ እግዚአብሔር የዛ ሰው ይበለን። በጣም አመሰግናለሁ። ስሜ ሀና ይባላል። የጥምቀት በዓል በጣም ደስ የሚል ነው። እኔ የምኖረው ሲድኒ ነው። ለጥምቀት በዓል ለማክበር በየሁለት አመቱና በየአንድ አመቱ እመጣለሁ። በጣም ደስ ይለኛል። እዚህ ስመጣ በእውነት ኢትዮጵያ ነው የሚመስለኝ። በጣም ደስ ይላል። መስተንግዶች ሁሉ በጣም ደስ ይላል። ስሜ ብሩክ ዘውዴ ይባላል የምኖረውም በሜልበርን አካባቢ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። በኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ በዛሬው ዕለት በእውነቱ በጣም የሚያስደስት በፉትስክሬ ፓርክ ላይ ጥሩ ህብረት ያለን አንድነታችን በሃይማኖታችን የገለጥንበት አመት ነው ይሄ እና በዓሉ በጣም ከፍተኛ እና የጥምቀት በዓል በደመቀ ሁኔታ እየተከበረ ነው በአራት አራቱም ባሉት አድባራት ቀሳውስቶች በመተባበር ህዝቡን አንድ በማድረግ በጣም ደስ የሚል ደማቅ የሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥምቀት በዓል ማለት ያው በነጮቹ ኤፒፊኒ ነው የሚባለው። ይህ በዓል በከፍተኛ ሁኔታ እየተከበረ ነው ያለ። ወደ ጥምቀተ ባህሩ ሄደን አባታችን ጸሎት እያደረጉ ነው እና ያው ጥምቀቱም ስነ ስርዓት ካለቀ በኋላ ህዝቡ ጸበሉን ይረጫል። ይባረካል። ህፃኑም፣ ሽማግሌውም፣ ሁሉም አሮጊቱም ሁሉ እና በጣም ደስ የሚል ነውና ይሄ አንድነታችን ወደፊት የኢትዮጵያን ኦርቶዶክስ ቤተክርስቲያን በአውስትራሊያ የበለጠ ሊያገናት እንደሚችል እና አንድነታችን፣ ህብረታችን ደግሞ ብዙ የቤተክርስቲያኗን ተቋማት መስራት የሚያስችለን ስለሚሆን እባካቸው ወገኖቼ በዚህ አጋጣሚ ላስተላልፍ። የመወደው ኢትዮጵያኖች ሁሉ የኦርቶዶክስ እምነት ተከታዮችም ሆናችሁ ኢትዮጵያኖች በአጠቃላይ ይህ እምነታችን አገር በቀልና የእግዚአብሔርን በዓለም ላይ የመጀመሪያ ክርስቲያን አገር እና ኦርቶዶክሳዊት ኢትዮጵያ ልዩ ስለሆነች እቺ ቤተክርስቲያናችን በዚህ ሀገር የበለጠ እንድታብብና ብዙ አማኞችና ተከታዮች እንዲኖራት እንዲደረግ ወጣቱም ደግሞ እንዲ እንዲባረክና ወደፊት የተሻለ የህብረተሰብ እድገት እንዲታይ በመሃከላችን ወደ እግዚአብሔር እንድንጸልይ አንድንሆን አንድነት ኃይል ነው። ኃይል በመሆን ደግሞ አቅም ይኖረናል። ገንዘቡን ሲሰባሰብ በዚህ ላይ ሲኖዱም በመቋቋሙ የአውስትሬሊያ ሲኖድ በአቡነ ጴጥሮስ መሪነት በመቋቋሙ ዛሬ የምስራችን ሰምተናል። ይህ ታላቅ ታላቅ ታላቅ ለሁላችንም ደስታ ነው እና ለክርስቲያኑም ብቻ ሳይሆን ለሙስሊሙም፣ የራሳችን መሪዎች እዚህ ቦታ እያገኙ ስለሆነ ይህንን አበክሬ ድጋፍ እንድንሰጥ ሁላችንም ኢትዮጵያኖች በያለንበት እጠይቃለሁ። በእውነት እግዚአብሔር የተመሰገነ ይሁን። ጠበቅ ነው በላይ ነው። እግዚአብሔር ቸር አይደለ፣ በቸርነቱ በእውነት ምንም እንዲሁም ከአየሩ ጀምሮ እስከ ጠቅላላው ዝግጅቱ ድረስ የእኛ ድካም ሳይሆን የእግዚአብሔር ምህረት ተደርጎልን በሚደንቅ ሁኔታ ነው ያለፈው። በሚደንቅ በሚደንቅ እንደው ቃል የሚገልጸው አይደለም። ሰው ደስተኛ ነበር። ሁሉ ነገር ደስ የሚል ነበር። ሰላማዊ ነበር። ሁሉም ባለቤት ነው። ማንም ከሌ ከሌ የሚባል ነገር አገረ ስብከቱ ነው እንግዲህ ለመጀመሪያ ጊዜ ዘንድሮ ያዘጋጀው አብያተ ክርስቲያናቱን አስተባብሮ የጥምቀት ኮሚቴ አዋቅረን የቤተ ክርስቲያኑ የተወጣጡት ሶስት ሶስት ሰው እነሱ ናቸው የሰሩት። እና በቃ ምንም እንደው ይሄ ነው የሚባል እንከን የሌለው እግዚአብሔር ብቻውን የነገሰበት እግዚአብሔር ከፍ ከፍ ያለበት ከትምህርቱ ጀምሮ እስከ መዝሙሩ፣ እስከ ማህሌት፣ እስከ ቅዳሴ፣ እስከ አገልግሎቱ ሁሉ ነገር በእግዚአብሔር እጅ ውስጥ የነበረ ነገር ነበረ። እና እግዚአብሔር እናመሰግናለን በእውነት ሁሉም በነገራችን ላይ አስተላልፎልናል ካሳሁንም እንኳን አደረሳችሁ የሚል ዛሬም እግዚአብሔር ይስጥልን እናመሰግናለን ሁል ጊዜ እናንተ ፈረዱናላችሁ እና እግዚአብሔር የቆይልኝ ነው እንደ መላከ ጽዮን ቀሲስ እንግዳ ቸሩ እባላለሁ ከሜልበርን መካነ ሰላም ቅዱስ ልደታ ለማርያም ወቅዱስ ገብርኤል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስተዳዳሪ ነኝ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ የጥምቀት በዓል በሜልበርን በጣም በሚያስደንቅ እና በሚያስደስት ሁኔታ በአብያተ ክርስቲያናት ህብረት በምዕመናን አንድነት በጥሩ ሁኔታ ተከብረዋል። እዚህም እግዚአብሔርን እናመሰግናለን። ህብረትና ፍቅር በጣም በሚያስፈልግበት ጊዜ እንደዚህ አይነት በዓላትን ማክበር ለትውልዱ መልካም የፍቅርና የአንድነትን መልእክት የሚያስተላልፍ በመሆኑ ሁላችንም በጣም ደስ ብሎናል። እግዚአብሔር ይክበር ይመስገን። ለሚቀጥለው ዓመት ደግሞ በሰላም በጤና ያድርሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጋቤ ምስጢር ቀሲስ እንታየሁ ሀብተ ተባላለው የሜልበርን ምዕራፍ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን አሳዳሪ ነኝ። በዘንድሮ ዓመት በ2012 ዓ ም በሜልበር ከተማ ያከበርነው የጌታችን የመድኃኒታችን የሱስ ክርስቶስ የጥምቀት በዓል እጅግ ደስ በሚያሰኝ ሁኔታ የተከበረ በዓል ነው። አራቱም አድባራት የመድኃኒ ዓለም የቅዱስ ሚካኤል፣ የቅድስት ልደታ ለማርያም እና የአሁን ተክለ ሃይማኖት ቤተ ክርስቲያናት ታቦተ ህጉ በተገኝበት በጋራ በዓላችን አክብረናል። በእውነቱ ከሆነ የእኛም የካህናቱም ሆነ የሚመናኑ አንድነትና ኅብረት እጅግ ደስ የሚያሰኝ መንፈሳዊ ስነስርአቱን ተከትሎ የተከበረ በዓል ነው። ይሄ በዓል በእንዲህ አይነት ሁኔታ በደስታ በፍፁም አንድነት ሲከበር የመጀመሪያ በዓል ነው። የመጀመሪያ በመዓል በመሆኑ እጅግ ደስ የሚያሰኝ በዓል ነው። ያም ብቻ ሳይሆን ከዚህ በዓል እንግዲህ ኢትዮጵያውያን በዚህ በአውስትራሊያ የምንገኝ የሚያስተባብረን አካል ካገኘን፣ ቤተክርስቲያን ስራዋን በአግባቡ ከሰራች ምዕመናንን አንድ የማድረግ በአንድነት የማሰባሰብ አንድ ነት አሰባስቦ ስራ መስራት እንደሚቻል ያየንበት ነው እና ለወደፊቱ ትልቅ ተስፋ ይዘናል። ከዚህ ከመንፈሳዊ በዓል ከመንፈሳዊው አሰራር በተጨማሪ ለወደፊቱ ህዝባችንን ሊጠቅሙ የሚችሉ የተለያዩ የማህበረሰብ ወይም የኮሚኒቲ ስራዎችን እንስራ ብንል እንደሚቻልን ሀቅም እንዳለ የተረዳለበት ስለሆነ በጣም ተደስተናል። መደሰት ብቻ ሳይሆን ለወደፊቱ በቀጣይ እንደዚህ አይነት ህዝባችንን በማስተባበር ለህዝባችን የሚጠቅም በነፍሱም በስጋ የሚጠቅማቸው ህዝባችንን ወደተሻለ ህይወት ደረጃ ሊያደርስ የሚችል ነገር በጋራ እንሰራለን ብለን ተስፋ እናደርጋለን። እግዚአብሔር ይረዳናል። ይህን ያደረገ ጊዜ አምላካችን ከሩስ ጋር ነሱ ይሆን። የጥምቀት በዓል በሌሎች የአውስትራሊያ ከተሞች የሚኖሩ የኦርቶዶክስ እምነት ተከታይ ኢትዮጵያውያን በድምቀት አክብረውት ውለዋል። ከኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ፣ አውስትራሊያ።